በማዕከላዊ ጎንደር ዞን በላይና በታችኛው አርማጭሆ ወረዳዎች የሚኖሩ የአማራና የቅማንት ማህበረሰብ አባላት በትናንትናው ዕለት የእርስ በእርስ ግንኙነትና ውይይቶችን በማድረግ በመካከላቸው ተፈጥሮ የነበረውን የሻከረ ግንኙነት የሚያጠፋ እርቀ ሰላም አወርደዋል ይላል ተከታዩ ዘገባ። በመንደርደሪያው ምንም እንኳን በሁለቱ ማህበረሰብ አባላት መካከል ጸብ አይኖርም፣ በመካከላቸው ግጭት እንዲቀሰቀስ የሚያደርጉ ኃይሎችን በጋራ መንጥረው በማውጣት ለህግ እንዲቀርቡ ለማድረግ ታስቦ ነው እርቀ ሰላሙ እየተካሄደው ሲሉ የሁለቱ ወረዳ አስተዳዳሪዎች የተናገሩትን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን አድርሳናለች። በማዕከላዊ ጎንደር ዞን የታች አርማጮ ወረዳ በብዛት የአማራ ተወላጆች የሚኖርበት አካባቢ ነው ይላሉ የወረዳው አስተዳዳሪ አቶ ገስጽ አሳምናቸው። ከወራት በፊት ታዲያ እኩይ ተልእኮ ያላቸው ኃይሎች አካባቢውን ሲበጠብጡት የታች አርማጮ ህዝብም በስጋት አካባቢውን ለቆ እንዲሄድ ግን ተገዶ እንደነበር ይናገራሉ። የከፋ ችግርም አላጋጠመም። በሁለቱም ወገን ያን ያህል ደም መፋሰስም አላጋጠመም የነበረው የቀበሌዎቻችን የእርቀ ሰላም መድረክ ማጠቃለያ መድረክ የወረዳ የሁለት ወረዳዎች የማጠቃለያ መድረክ አድርገን ነው የእርቀ ሰላም መድረክ የወሰንነ እና ከዞን ደረጃ ሲካሄድ ከነበረው የእርቀ ሰላም መድረክም ለሜት ይሄ ዞን ላይ የሚሳተፉ ከተለያዩ ቀበሌዎች በጣም ውስም ውስም ሰዎች ናቸው። ህብረተሰቡም ጥያቄ ነበሩ እና ሁለት ወረዳዎች ተገራይተን እርቅ አልፈጸምንም። ስለዚህ ሁለት ወረዳዎች ተገራይተን መታረቅ አለብን በሚል የተለያዩ መድረኮችን ቀበሌ ላይ ስንፈጥር ያነሱ ስለነበረ ሀሳቡን ከገቢ ስለሆነ ነው። በዛ ምክንያት ያው እንድናደርግ ተገበናል ማለት ነው። ከዚህ በፊት ሲካሄዱ የነበረው የርቀተላን መድረኮች ይነሱ የነበረው ሀሳቦች ምሻከር ይሉ ነበረ። ትናንት ግን ስላለፈው ነገር ክተን ስለ ወደፊቱ ተመልክተን አስበን በርቀት አይደን መታረቅ፣ መግባባት ችግሮቻችን በጋራ መቅረፍ አለብን። አቶ ንጉስ ማለደ የላይ አርማጭሆ ወረዳ አስተዳዳሪ ናቸው። በዚህ ወረዳ የቅማንት ማህበረሰብ ተወላጆች በብዛት ይገኙበታል። ባለፉት ወራት በአካባቢው አለመረጋጋት ተከስቶ የነበረ ሲሆን አሁን በማህበረሰቡ ጥያቄ የሻከረ ግንኙነትን ወደ ልብ ለልብ ግንኙነት ለመመለስ የእርቀ ሰላም መድረክ አዘጋጅተናል ይላሉ። ቡድኖቹና በግለሰቦች በተፈራ ፍራኒ ህዝቡ መገናኘት አልቻለም ነበር። የነበረው የልብ ከልብ ግንኙነት ስላልነበረ የነበረ በውስጥ ያለ ቁርሻዎች ለመተውና የትናንት ፍራኒዎችን ትቶ ለነገ ማሰብ የሚቻልበት ደረጃ ላይ በርካታ ሰው ማግኘት እንችላለን፣ በሚል በሁሉም ቀበሌዎቻችን ተስለን ቀለጽሞ ወደ ሰላሳ ስምንት ቀበሌ ላይ ያሉ አርአድሮችን፣ የሃይማኖት አባቶችን፣ ወጣቶችን፣ ሴቶችን እና የወረዳ አመራሮችን ከኛም ወደበሰላሳ አንዱ ቀበሌ እኒን አሁን የጠቀስኩልሽን ዜጎች በመያዝ በጋራ የእርቀተ ሰላም ፕሮግራም አካሄደ። አብሮ የተዋለደ ነው አብሮ የበላ የጠጣ ማህበረሰብ ስለሆነ ይህን ማህበረሰብ ማገናኘት የግድ ነው በሚል ደረጃ ላይ ትላንት ሁለት ወረዳዎች ከዛ በፊት የነበረው ዞላዊ ነው የነበረ ግን በሁለት ወረዳዎች መካከል ሲጠየቁ የነበሩ ጥያቄዎች ነበር የነበሩት። ለምንድን ነው ወርቃ ሰላም ማካረቡልን በሚል ደረጃ ለ በዛም ነው አባደሮች ሰፊውን ማህበረሰብ በሁለት ወረዳዎች መካከል ስም እንዲደረግ የተፈለገው ማለት ነው። ሁለቱ የወረዳ አስተዳዳሪዎች እንደሚናገሩት በትናንትና እለት የእርቀ ሰላም መድረኩ የተዘጋጀው በሁለቱ ህዝቦች መካከል ተሰግስገው ያሉ የጥፋት ኃይሎችን በጋራ ህግ ፊት ለማቅረብ እንዲያመች ነው ይላሉ። ዞሮ ዞሮ በህዝቦች መካከል አይደለም ግጭቱ፣ በህዝብ ውስጥ ያሉ ቡድኖች ያሉ ግለሰቦች፣ በአማራውም በቅማንቱም እነዛ በመካከል ሁለቱ ወገን እንዳይቀራረብ አድርገዋል። የእርቀ ሰላም መድረኩም ይጠቅመናል ብለን ያሰብነው ነገር በተለይ እነዚህ ጥፋተኞቹ በህዝብ ስር ውስጥ በህዝብ ውስጥ ነው ያሉ ህዝብ ላይ ይኖርበት አካባቢ ነው ያለው። ህብረተሰቡ መታረቅ ሲጀምር መግባባት ሲጀምር ጥፋተኛውን አጋልጦ የማስሰት ብሎ በጣም ይሰፋል። ስለዚህ መንግስትም ያንን መሰሩ አሁንም እየሰራ ያለ ስራ ለህግን የማስከበር ተግባር፣ እሱን የበለጠ ውጤታማ ለማድረግ ደግሞ በህዝቦች መካከል ያለውን ቅራኔ የፈጡ ሁለቱ ወንድማማች ህዝቦች አንድ ሆነው አንድ ነገር መናገር ሲጀምሩ

በምዕራብና በማዕከላዊ ጎንደር ዞኖች ከስልሳ ሺህ በላይ ተፈናቃዮች የሚገኙ ሲሆን በቅርቡ በዞንና በወረዳ ደረጃ የክልል ከፍተኛ አመራሮች በተገኙበት የእርቀ ሰላም መድረክ መካሄዱንና ከሰላሳ ስድስት ሺህ በላይ ዜጎች ከመጠለያ ጣቢያ ወጥተው ወደ ቀድሞ ቀያቸው መመለሳቸውን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።